የአድማጮች ማህደር ከዶክተር ብርሃን አበራጭ አሊ ተክለት ሲሆን በኢሜይል በደረሰን ደብዳቤን ጀምር። እሳቸውም በትውልድ ኢትዮጵያዊ በዜግነት አሜሪካዊ ነኝና እትብቴ ከተቀበርባት ኢትዮጵያ መልካም ዜና ስሰማ እረካለው፣ መጥፎ የሆነ ዜና ስሰማ ልብ ያዝናል። ዛሬ ቅዳሜን ከቤቴ ሳልወጣ በኢትዮጵያ ውስጥ እየተካሄደ ስላለው ነገር ኢንተርኔት ላይ ከአንዱ ዜና ወደ ሌላኛው ዜና አቅራቢ እየቀያየርኩ ስመለከት ከዋልኩ በኋላ እንባ ተናነቀኝ። በሀገራችን በህዝቦች ላይ እየደረሰ ያለው በደልና ሰቆቃ ምንጩ ያው የራስ ወገን እሱም ኢትዮጵያዊ ነው ወይም ነች። ሌላ ጠላት ከውጭ አልመጣብንም። በሌላው ወገናችን ላይ ስቃይና መከራን እያደረስን ያለነው ተገደን ሳይሆን ወደንና ፈቅደን ራሳችንን አዋቂና ጉልበተኛ አድርገን በአንድ ሀገር ጥላ ስር እየኖረ ያለን ህዝብ ለግል ጥቅምና ኋላ ቀር ለሆነ ጎሰኝነት ብልሹ አመለካከት ተገዥ ሆነን ነው። እንደ መልካም ሰው ለዜጎቻችን ችግር ደራሽ እንጂ ችግር ፈጣሪ መሆን አልነበረብንም። ዶክተር ብርሃን ሌላም ያሉት አለ በዘር ላይ ስናተኩር ራሳችንን እናሳንሳለን አስተሳሰባችን ይቀጭጫል ለታላቅ ስራ የሚያበቃ እውቀትና ችሎታ ያለንና በምሳሌነት የሚጠቀስ ስራ በማድረግ ዘላቂ ሰላምና እድገት ማምጣት ስንችል ወደማይጠቅምና ወደሚጎዳ አካሄድ ህዝቡን ለምን መምራት እንደመረጥን ፈጣሪ ብቻ ነው የሚያውቀው ሌላ ሳልጠቅሰው ማለፍ የማልፈልገው ነገር ቢኖር በአሁኑ ሰዓት በሀገር ቤት በተለያዩ የፖለቲካ ድርጅቶች በአመራር ስፍራና የመንግስትም ስልጣን የያዙ በትውልድ ኢትዮጵያዊ ቢሆኑም የሌላ ሀገር ዜግነት የወሰዱ ሁሉ እራሳችንን ከፖለቲካው አካባቢ አስወግደን እኛ በምክር ሰጭነትና ገንዘባችንን አስተባብረን በልማት ሀገሪቷን ብናግዝ ይጠቅማል ብዬ አስባለሁ። አይ ለምን በፖለቲካው ውስጥ መሳተፍ እፈልጋለሁ ካልን፣ ደግሞ ሌላውን ዜግነት ትተን እንደገና የኢትዮጵያን ዜግነት መውሰድ ይኖርብናል ብዬ አምናለሁ። ይህንን ሊያስብለኝ የቻለው ባደጉት ሀገሮች ዜግነት ወስደው ቤትና ንብረት አፍርተው ልጆቻቸውን በተለያዩ ትምህርት ቤቶች እያስተማሩ የባዕድ ሀገር ዜግነት ተሰጥቷቸው መብታቸው ተጠብቆ አባቶቻቸው ባልገነቡትና ግብር ባልከፈሉበት ሀገር ከብረው እየኖሩ አንዱ ኢትዮጵያዊ ዜጋ በሌላው ኢትዮጵያዊ ክልል መኖር የለበትም፣ ይሄ የኔ ጎሳ መሬት ነው ብለን በውጭና ወደ ሀገር ቤትም በመመለስ ህዝቡን የሚጎዳ ስራ ስንሰራ እንደው ትንሽ እንኳን ሕሊናችን አያውቅሰንም? ሲሉ ዶክተር ብርሃን አበራጭ አሊ ተክለ ጽሆን ይጠይቃሉ። የተከበሩ ዶክተር ብርሃን ደብዳቤው በጣም ረዥም ስለሆነ የሌሎችንም አስተያየቶች ማስተናገድ እንድንችል ዘንድ እዚህ ጋር እናቋርጠዋለን። በተሳትፎ ይቀጥሉ፣ እናመሰግናለን። በዋትሳፕ ወደ ደረሱን መልእክቶች ስናልፍ ይዘታቸው ተመሳሳይ ነው። ከኢትዮጵያ የደረሰን መልእክት ሰው ከቀዮ እንዳይፈናቀል ከተፈለገ የውሸት ሚዲያ አለመከተል፣ እንደገና የዚህ ሚዲያ ባለቤት እውነት ለኛ ብሎ ነው ወይስ የእሱ መጠቀሚያ ሊያደርገን ነው ብሎ ማስተዋል ያስፈልጋል ይላሉ ስም ያልገለጹት አድማጭ። ሌላውም አድማጭ እንዲሁ ከኢትዮጵያ በአጭሩ ልዩነታችንን በሰላም በውይይት የሚፈታ የነቃ ማህበረሰብ እንዲኖር ምሁርነኝ ባዮች ከጽንፈኝነት መዝዳት አለባቸው ይላሉ። በቅድሚያ ዜጎች በገዛ ሀገራቸው የሚፈናቀሉበትን ችግሮች መንስኤ በሚገባ ማወቅ ያስፈልጋል የሚሉትም አድማጭ ከኢትዮጵያ ናቸው። ለችግሩ መፍትሄ በቶሎ መስጠት የመንግስትም የዜጎችም ኃላፊነት ነው። በተለይ የመንግስት ቁርጠኝነት አስፈላጊ ነው። ከፖለቲካ ፍጆታው በመውጣት ለሰብአዊነት ማሰብ ይኖርበታል። ዜጎች በገዛ ሀገራቸው ከተፈናቀሉ የት ሄደው ይኑሩ ሲሉ ይጠይቃሉ ጸሐፊው። መሐመድ አሚን ከወሎ ኮምቦልቻ ደግሞ ስለ እውነት ካወራን አሁን የመጣው ለውጥ ጥሩ ነው። ነገር ግን ለውጥ ሲመጣ ውስብስብ የሆኑ ችግሮችና ብጥብጦች እንደሚኖሩ የሚታወቅ ቢሆንም አሁን ሀገራችን ላይ እየተፈጠረ ያለው ችግር በጣም አስፈሪ ከመሆኑም በላይ ዜጎች ለችግር እየተዳረጉ ነው። ለብዙ ዓመታት ጦርነት ላይ የነበሩ ሀገሮች የእኛን ያክል ህዝብ አልተፈናቀለባቸውም። ዶክተር አብይ የመከላከያ ሀሳብ መስጠት ሳይሆን ትናንት ሲያወድሱኝና ሲደግፉኝ የነበሩ ወገኖች በምን ምክንያት በትንሽ ወራት ሊያጥላሉኝ ቻሉ ብለው ማመዛዘን ነበረባቸው። ቆም ብለው ሊያስቡበት ይገባል የሚል ሀሳብ መሐመድ አሚን ይሰነዝራሉ። ብሪታንያ ከዛሬ 150 ዓመት በፊት ከአጼ ቴዎድሮስ አስክሬን ላይ የተወሰደውን ጸጉራቸውን ለኢትዮጵያ ባለፉት ሳምንት አስረክባለች። በዚህም በርካቶች መደሰታቸውን ገልጸውልናል። አንድ በድምፅ የደረሰንን አስተያየት እናሰማችሁ። መመለሱ በጣም ደስ የሚል ኢትዮጵያን የኢትዮጵያን ማንነት የሚያስገነዝብ ለመላው ዓለማት ለጥቁሮች ማንነት የሚያስመሰክር ትልቅ ዜና ነው። እውነት በጣም ደስ ያሰኛል። አሁን ግን ያለው የሁኔታው ሂደት በጣም ነው የሚያሳዝነው። ይህን የመሰለ ታሪክ የሰሩ ሰዎች እንኳን መስዋዕትነት የከፈሉበትን እንደ ዳግም እንደተወለዱ ታሪክን የሚያስመሰክር ነገር መፈጠሩ ምን ያህል ያስደስታል። ሌላው ጉዳይ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በማህበራዊ መገናኛ ዘዴዎች ስለሚተላለፉ መረጃዎች የሰጡት መልእክት ላይ የደረሱን አስተያየቶች ናቸው። ጠቅላይ ሚኒስትሩ ሐሰት ስለተነገረም ሆነ ስለተጻፈ ወይም በብዙ ሰዎች ስለተደገፈም ሆነ በታዋቂ ሰዎች ስለተወራ እውነት እንደማይሆን አስገንዝበው ነበር። የጠቅላይ ሚኒስትሩና ሀሳብ እኔ እቀበላለሁ። ምክንያቱም ብዙ ጊዜ በመገናኛ ብዙሀንን አጠቃቀም አለማወቅ ማህበረሰቡ ወደ ያልተፈለገ እና ወደ ጽንፍ አስተሳሰብ የሚሄድበት አቅጣጫ አለ። አሁን ብዙ ጊዜ ድሮ ከነበረው አስተሳሰብና አመለካከት ሁሉ ያልወጡ ብዙ ሰዎች አሉ። ያ ማለት ያልተደመሩ ሰዎች አሉ። እስካሁን ድረስ በብሔርተኝነት የሚያምኑ እስካሁን ድረስ በጠባብ አስተሳሰብ ውስጥ ያሉ እና ጠቅላይ ሚኒስትሩ ያስተላለፉት ሀሳብ እውነተኛና ገላጭ ነው። እውነትም እንደተባለው ብዙ ሰዎች በትክክል ማህበራዊ ሚዲያዎችን መመርመር ባለመቻላቸው ምክንያት ለዚህ ነገር ተዳርጓል ብዬ አስባለሁኝ እና ሁላችንም ቢሆን ከዚህ በኋላ ስንጠቀም ማህበራዊ ሚዲያዎችን አጣርተን እውነተኛና ትክክለኛው ገላጩ ሀሳብ የትኛው ነው የሚለውን ነገር ተጽፎ እንኳ ብናይ፣ አስተያየት ስንሰጥ ገንቢ በሆነ መንገድ እንጂ የሰዎቹን ስም እንደሁ መልሰን በአጸፋ በስድብ መንገድ መሆን የለበትም። ሊያስተምረው ሊቀይረው ሊለውጠው የሚችል መሆን መቻል አለበት ብዬ አምናለሁና በእውነትም ጠቅላይ ሚኒስትሩ ያስተላለፉት መልእክት ተጨባጭነት ያለው ሁላችንም ልንወስደው እና ሁላችንም በዛ መንገድ ራሳችንን ልንመራበት የሚገባ ነው ብዬ አስባለሁ። አመሰግናለሁ። ጌጡ ደግፈው ባላለው ከካርቱም ነው። የሶሻል ሚዲያውን ማንም ሰው አይደግፈውም፣ ያልሆነ ደግሞ አይነገርም። እየሆነ ነው ያለው፣ አክቲቪስት ናቸው ምንድን ናቸው የማናውቃቸው ሰዎች እንደፈለጉ እየፈነጩበት ዝም ተብለው ኬኛና የኛ የሚባል ነገር ነው የበረታበት አገሪቱ ላይ ይሄን አትመኑ፣ ይሄን መኑ፣ ምንም የማይሆን ነገር ነው። እግር እየቆረጡ ራስ መቀባት፣ ያው ካለፈው ስርዓት የተለየ ነገር የለም። አሁንም በአዲስ አበባ የማንነት ጥያቄ ላይ እንዲሁ በርካታ ሰዎች አስተያየት ሰጥተው ነበር። አዲስ አበባ በቃ የማንኛውም ብሄር ብሄረሰብ መኖሪያ እርሰ ከተማ ነች። ስለዚህ የአንድ ብሄር ብቻ መኖሪያ እንዳልሆነች ማንኛውም ማህበረሰብ ማወቅ ይገባዋል። እኛም የአምባሰል ወረዳ ነዋሪዎች እንደ አንድ ኢትዮጵያዊ አዲስ አበባ የሁሉም ብሄር ብሔረሰብ መኖሪያ የዲፕሎማቶችና ና የአፍሪካ መዲና መሆኗን ተጠናክሮ እንዲቀጥል የሁላችንም ድጋፍ መኖር አለበት። ምንም እንኳኛ የምንኖረው ራቅ ያለ ወረዳ ላይ ቢሆንም የአዲስ አበባ ጉዳይ ሁልጊዜ ያሳስበናል። ብዙ አሉባልታዎች ይወራሉ። ነገር ግን እውነተኛ መግለጫ በቴሌቪዥን ቢገለጽልንና ና ህዝቡ የሚረጋጋበት መንገድ ቢፈጠር ጥሩ ነው። አመሰግናለሁ። ሞላ ተገኘ ነኝ ከአምባሰል ወረዳ ውጫሌ ከተማ። የፖለቲካ የፓርቲዎች የአክቲቪስት ምን ባሉት እንግዲህ በጣም ከድጡ ወደ ማጡ ሆኗል። ጊዜው ያው አዲስ አበባ ለአዲስ አበባዎች ነው። የትኛውም ለኢትዮጵያ አዲስ አበባዎች ስል አዲስ አበባ የሚኖር ደግሞ ኢትዮጵያዊ ነው። ኢትዮጵያዊ ማለት ከመላው ከኢትዮጵያ ብሔር ብሔረሰቦች የተሰባሰበ ህዝብ የሚኖርባት ነው። እንግዲህ ይሄን ነገር ይሄ የሰው ልጅ መጥፎ ባህሪው ነው የትም ቦታ የሚታይ ነው እና ይሄን ነገር በጣም መሰራት በጣም በንግግር በስብሰባ ብዙ ነገር በጣም መሰራት አለበት ብያምናለው እና በጣም አመሰግናለው። ትንሽ በጣም የሚያሳስበው ነገር ምንድን ነው እስቲል በሃያ ሰባት ዓመት ግዛት ውስጥ እንኳን የኔነት ስሜት ይሄን ያክል አልተንጸባረቅም ማለት እችላለሁኝ። የእውነት የእውነት ለመናገር ማለት ነው ቢያንስ አሁን በሽግግር መንግስት ላይ ያለ ፊንፊኔ የኔናት ከሌ የኔናት የሚባል ነገር ሊሰማ አይገባም ነበረ በአስር ወር ውስጥ ማለት ነው። እና እነኚህ ሰዎች አሁን ከነገ ወዳ ምንድን ነው የሚያደርጉት፣ ምንድን ነው እየተሰራ ያለው የሚለው ነገር አሳሳቢ ስለሚሆን አዲስ አበባ ብቻ ሳይሆን አጠቃላይ እንደ አገር ደረጃ፣ እንደ ኢትዮጵያ በጣም የሚያሳስብ ጉዳይ ስለሆነ ጠልቆ የሚታይ ነገር ነው እና መታየትም ያለበት ጉዳይ ነው ብዬ አስባለሁኝ። እኔ እንኳን ያው ገጠራማ አካባቢ በአማራ ክልል ነው የምኖረው፣ ግን እዚህ ሁኔ አዲስ አበባ የኔም ናት፣ የኦሮሚያም ልጆች ናት፣ የአፋርም፣ የትግሬም፣ የማንኛውም ብሔር ብሔረሰቦች ጭንቅላት ነች ብዬ ነው የማምነው። ለምሳሌ ጠቅላይ ሚኒስትሩ ባለፈው እንዳስቀመጡ ስንኖር ኢትዮጵያን፣ ስንሞት ኢትዮጵያን እንደተባለ ሁሉ ከማንኛውም ብሔር ብሔረሰብ ጋር መኖር አለብን፣ አንድ ላይ እንኖራለን ነው የማንኛውም ሃይማኖት ተከታይ ብቻ አይደለችም። የማንኛውም የሙስሊም፣ የክርስቲያን፣ የሌላ እምነት ተከታይ ብቻ አይደለችም። የአንድም ብሔር ብቻ አይደለችም። የሁሉም ጭንቅላት፣ የሁሉም ማሰቢያ፣ የሁሉ ማረፊያ፣ የስደተኞች መመለሻ፣ የተቸገረ ሁሉ ሂዶ ማረፊያ ስለሆነች እነዚህ በጣም አእምሯቸው የጠበበባቸውና በጣም የኢትዮጵያን ህዝብ ፍቅር የሌላቸው ሰላም የማይናፍቃቸው ሰዎች አዲስ አበባ የህዝብ በኢትዮጵያን መሆኗን ይመኑ ነው ብሎ አመሰግ በጽሑፍ ከደረሱን ደግሞ የጥቂቶቹን እናሰማችሁ። ዶክተር አብይ እንደ ግለሰብ የማደንቃቸው ሰው ናቸው። አሁን ላይ ያለው ሁኔታ ግን የህግ የበላይነትን የማስከበር ስራ ተዘንግቷል ማለት ይቻላል። ለዚህ ደግሞ የሁላችንም ኃላፊነት ነው። አመሰግናለሁ ይላሉ ስም ያልጻፉት አድማጭ ታዴ ከደቡብ አፍሪቃ የአማራም ሆነ የኦሮሞ፣ የትግራይ ክልልም ሆነ የቤንሻንጎል ክልል መሬት ኢትዮጵያ ምድር ነው። ማንኛውም ኢትዮጵያዊ በፈለገው ቦታ ሄዶ ከአካባቢው ማህበረሰብ ጋር ተከባብሮ የመኖር መብቱ የማስጠበቅ ስራ ላይ ማተኮሩ ለሁላችንም የተሻለ አማራጭ ነው ላለው፣ ይላሉ። መክት ደረሰ የተባሉ አድማጅ ደግሞ ከጀርመን በአሁኑ ሰዓት እኔ የምተማመነው በጠቅላይ ሚኒስትሩ ነው። አንድ ጥሩ መሪ ለሀገር ወሳኝ ስለሆነ እሳቸው ስልጣን ላይ እስካሉ የኢትዮጵያ ጉዳይ ብዙም አያሳስበኝም። ሁለተኛ አዲስ አበባ የኢትዮጵያ መዲና ናት፣ ትክክል ነው። ቢሆንም እንደ ማንኛውም ሀገር ከተማ ለምሳሌ እንደ በርሊን፣ ፓሪስ፣ ኒውዮርክ የአዲስ አበባን ከተማ ከንቲባና አስተዳደር የሚመርጠው የኢትዮጵያ ሕዝብ ሳይሆን የአዲስ አበባ ሕዝብ ነው የኢትዮጵያ ሕዝብ የመምረጥ መብት ያለው ጠቅላይ ሚኒስትሩ ነው ይላሉ። ሞላ ጎበዜ ነኝ ከጅቡቲ ያሉን ደግሞ አዲስ አበባ ለጥያቄ ለድርድር የሚቀርብ ጉዳይ አይደለም። አዲስ አበባ የህዝቦቿ ነች፣ ከፍ ሲል የኢትዮጵያ ናት ይላሉ። ሌላ አድማጭ ደግሞ ከኢትዮጵያ አዲስ አበባ የየትኛውም ክልል አይደለችም፣ ልትሆንም አትችልም። ጸባጫሪዎችና የለውጥ እንቅፋት የሆኑ ግለሰቦች ላይ መንግስት እርምጃ መውሰድ አለበት ይላሉ። እንዲሁ ከኢትዮጵያ አሳሳቢነቱ በጣም ከፍተኛ ነው። ማለት አሁንም ቢሆን እንደዚህ ሲቋቋሙ ከሌላ ቦታ ሌላው መፈናቀሉ አይቀርም። መፍትሄው አንደኛ፣ በብሔርም ሆነ በዘር ስር የተመሰረተ የተደራጀ የፖለቲካ ፓርቲ የሚሆን ንቅናቄ ሀገር ውስጥ የሚሆን ከሀገር ውጪ እንዳይንቀሳቀስ እገዳ ማድረግ። ሁለተኛ፣ ስለ ብሔርና ዘር በማህበራዊ ሚዲያም ሆነ ህዝብ በተሰበሰበበት ቦታ መስበክ፣ ማደራጀት በህግ የተከለከለ የሚያስቀጣ ወንጀል መሆን አለበት ሶስተኛ ሁሉም ተፎካካሪ ፓርቲዎች የሚሆኑ ገዢው ፓርቲ ከናጋሮቹ ስለ አንድ ዘርና ስለ አንድ ብሔር ወይም ኢትዮጵያዊነት ብቻ ማውራት እንዲሁም ተከታዮቻቸው ኢትዮጵያ ኢትዮጵያ ብቻ እንዲሉ ማስተማር። ሶስተኛ ሁሉም የመገናኛ ብዙሃን ማህበረሰቡን ያካተተ ግንዛቤ የሚፈጠር ስለ አንድነትና ኢትዮጵያ ብቻ ማስተማር ይኖርባቸዋል። አራተኛ ደግሞ ይላሉ ጸሀፊው ትምህርት ቤቶች እንደ አንድ ሳብጀክት ኢትዮጵያ የሚል ክፍለ ጊዜ ኖሯቸው ለተማሪዎች ግንዛቤ ማስጨበጥ ይኖርባቸዋል ይላሉ ሰይድ። ከአዲስ አበባና ሌሎችም ከኢትዮጵያ እና ከተለያዩ ሀገራት ጊዜያቸውን ወስደው ይላኩልን ነበሩ። ሁላችሁንም እናመሰግናለን። በመጨረሻም አንድ የአፋልጉኝ መልእክት ይኖረናል። ተፈላጊ እቴነሽ መለሰ ናቸው። ተፈላጊ ሉላ አብዱ ሰላም። ጣሊያን ሀገር ትኖር የነበረችው ልጄ ሉላ አብዱ ሰላም ለረጅም ጊዜ በስልክም በደብዳቤም መልእክት እየላከችልኝ እንገናኝ ነበረ። ከተወሰነ ዓመት ወዲህ ግን ግንኙነቷን አቋርጣለች። ያለችበትን ለማወቅ በተለያየ መንገድ ብሞክርም ላገኛት አልቻልኩም። ስለዚህ ልጄን ሉላ አብዱ ሰላምን ያለችበትን ቦታና ስፍራ የምታውቁ በስልክ ቁጥር የኢትዮጵያ ስልክ ቁጥር ነው ዜሮ ዘጠኝ ወይም የጀርመን ስልክ ቁጥር ነው 0 በነዚህ ስልክ ቁጥሮች ደውላችሁ እንድታሳውቁኝ እማጸናለሁ ይላሉ ፈላጊ ወይዘሮ እቴነሽ መለሰ። በዚሁ የዛሬው የአድማጮች ማህደር ዝግጅት ይጠናቀቃል። ጻፉልን፣ ደውሉልን፣ መልእክቶቻችሁን እናስተናግዳለን።